ጥያቄ 20 የሰላት ቅድመ መስፈርቶች ስንት ናቸው? ምን ምንስ ናቸው? መልስ፣ አንደኛ ሙስሊም መሆን። ካፊር ቢሰግድም ተቀባይነት የለውም። ሁለተኛ አእምሮው ጤናማ መሆን። እብድ ሰላት ቢሰግድ ትክክል አይባልለትም። ሶስት መለየት መቻል የጨቅላ ሕፃን ወይም ጥሩን ከመጥፎ የማይለይ ሰው ሰላቱ ትክክለኛ አይባልም። አራተኛ ንያ፣ አምስተኛ የሰላት ወቅት መግባት፣ ስድስተኛ ከየትኛውም አይነት ሐደስ ንጹሕ መሆን፣ ሰባተኛ ከነጃሳ መጽዳት፣ ስምንተኛ ሐፍረተ ገላን መሸፈን፣ ዘጠነኛ ወደ ቂብላ ዞሮ መስገድ ናቸው።